የአሜሪካ ድምጽ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መጋቢት 17 2016 ዓ.ም መሰናደው ጀመረ። ክልል የሰሜን ሸዋና የኦሮሞ ብሔረሰብ ዞኖች አንጻራዊ ሰላም መስፈኑ ተገለጸ። ዋን ሰው ች ጭፋዳ ከራ መንገድ ዝግ ነው። ሰው መንቀሳቀስ አልቻለም። የጅሌ ጥሙጋና የአርጡማ ፋርሲ ወረዳዎች ተቆራርጠናል። ተረጋግቷል የሚባለው በሁለቱም ወረዳዎች በኩል መንግስት ሰላም አስፍኖ መንገዶች ሲከፈቱ ነው። ከዚህ በፊት ሁለት ሺ አስራ ሶስት በቃጠሎ በኋላ አዲስ አዲሼ ሙሉ በርና መስቶት ገጥሜን የገባውት ከዛ በኋላ ያው ከአመት የሚሆን አልሰራንም ሰሆ እንደዚህ ሆኗል ማለት እንግዲህ መፍትሄ ከዚህ በኋላ ከፈጣሪ ነው። የሰማችሁት የአካባቢውን ነዋሪዎች ነው። በምሽቱ ዘገባለም በሌላ በኩል በአማራ ክልል ግጭት በድርድር ተቋጭቶ የምክክር ሂደቱ እንዲቀጥል ኮሚሽኑ ጠየቀ፣ የሚለውን ጨምሮ የተለያዩ ዓለም አቀፍ ና እንዲሁም ደግሞ የሀገር ውስጥ ዘገባዎች ና ዜናዎችንም እናደርሳችኋለን። ሰላም ጤና ይስጥልን። የተከበራችሁ አድማጮች ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የምሽቱን መሰናዶ እየመራው አይደን ገረመው አብሬያችሁ እዘልቃለሁ። ጽዮን ግርማ ዋና አዘጋጇ ናት። ንጉሱ ታምሬ ደግሞ የምስልና ድምጽ ምህንድስናውን ከዚሁ ከስቱዲዮ በመሆን ይከውንልናል። ከመላው የአሜሪካ ድምጽ የስቱዲዮና ና የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሪ ዘንድ በአክብሮት እጋብዛለሁ። ስርጭቶቻችንን ከመደበኛ የሬዲዮ ሞገድ በተጨማሪ በቪ አማሪክ የፌስቡክ ገጽ ላይና ድረገጽ ላይ በመተላለፍ ላይ ይገኛሉ። እዛም ላይ ታገኛችኋላችሁ። እስከ ምሽቱ አራት ሰዓት ድረስ አብራችሁን ታምሹ ዘንድ በአክብሮት እየጋበዝኩ አሁን ከአለም ዙሪያ ወደ ተሰባሰቡ ዜናዎች እናልፋለን። ሰላም ጤና ስጥልን በድጋሚ እንደምናመሻችሁ፣ የምሽቱን ዋና ዋና የአለም ዜናዎች አሰማችኋለሁ። ኬንያ ሰሜን ምስራቅ ግዛት በደረሰ ፍንዳታ በርካቶች ቆሰሉ። በኬንያ ሰሜን ምስራቅ ግዛት ባለ ፖሊስ ጣቢያ አቅራቢያ አንድ ትንሽ ሆቴል ትናንት ሰኞ በደረሰ ፍንዳታ ሶስት ፖሊሶችን ጨምሮ በርካቶች ቆስለዋል ሲሉ ባለስልጣናት አስታውቀዋል። የሱማሊያ አዋሳኝ በሆነችው ማንዴራ ከተማ በሆቴል ውስጥ የተቀበረው ፈንጂ የፈነዳው ሰዎች ቁርስ ለመብላት በተሰባሰቡበት ወቅት መሆኑን ፖሊስ አስታውቀዋል። መርማሪዎቹ ለጥቃቱ ጽንፈኛ ታጣቂውን ቡድን አልሸባብን ተጠያቂ አድርገዋል። ቡድኑ ለፍንዳታው ኃላፊነቱን ያልወሰደ ሲሆን ከዚህ ቀደም በኬንያና በጎረቤት ሶማሊያ በርካታ ጥቃቶችን ፈጽሟል። የኬንያ መንግስት ባለፈው አመት ከሶማሊያ ጋር የሚያዋስነውን ድንበር እንደገና ለመክፈት ማቀዱን ቢያስታውቅም ጽንፈኞች በሚያደርሷቸው ጥቃቶች ምክንያት ለሌላ ጊዜ አስተላልፈዋል። የቅርቡ ጊዜ ጥቃት የተፈጸመው ባለፈው እሁድ በኬንያ የባህር ዳርቻ ላሙ ወረዳ ውስጥ ሁለት ተጠባባቂ ፖሊሶች የተገደሉበትን ሌላ ጥቃት ተከትሎ ነው። በዩናይትድ ስቴትስ ምስራቃዊ ግዛት ሜሪላንድ ውስጥ በሚገኘው የባልቲሞር ከተማ አቅራቢያ ዛሬ ማክሰኞ ፍራንሲስ ስኮት ኪብሪጅ የተባለ አንድ ትልቅ ድልድይ ተደርምሶ ወድቋል። በድልድዩ ወድቆ በነበረበት ወቅት ምናልባት አምስት ተሽከርካሪዎች በድልድዩ ላይ እንደነበሩ ባለስልጣናት ተናግረዋል። የነፍስ አድን ሰራተኞች ሁኔታቸው ያልታወቀ ስድስት ሰዎችን ፍለጋ ላይ መሆናቸውንም ባለስልጣናቱ ገልጸዋል። አደጋው የደረሰው ፓታፕስኮ በተባለ ወንዝ ውስጥ የነበረውና ዳሊ የተባለው የሲንጋፖርን ባንዲራ የሚያውለበልብ እቃ አጓጓዥ መርከብ ከድልድዩ ደጋፊ አምድ ጋር በመጋጨቱ ነው። የመርከቦቹ ኃላፊዎች መርከቢቱ ኃይል መቋረጥ እክል እንደገጠማት ገልጸው ባለስልጣናት ሕዝቡን እንዲያድኑ ማስጠንቀቂያ ጥሪ ማስተላለፋቸው ተመልክተዋል። የባልቲሞር ከተማ የእሳት አደጋ መከላከያ ኃላፊ ጄምስ ዋለስ አደጋው ከደረሰ ሰዓታት በኋላ ሁለት ሰዎች ከውሃ ውስጥ እንዲወጡ መደረጉን ለጋዜጠኞች በሰጡት መግለጫ ተናግረዋል። ከሁለቱ ሰዎች መካከል አንደኛው ከባድ ጉዳት ያገኛቸው በመሆኑ ወደ ሕክምና ማዕከል ሲወሰዱ፣ ሌላኛው ሌላኛው ላይ ምንም ጉዳት አልደረሰም። የነፍስ አድን ጠላቂዎች ከ9 ዲግሪ በታች ከሆነው ከወንዙ ውሃ ቅዝቃዜ ጋር በመጋፈጥ ሁኔታቸው ያልታወቁ ሌሎች ሰዎችን እያፈላለጉ እንደሆነም ተገልጿል። የሜሪላንድ አገረ ገዢ ወስሞር የአስቸኳይ ጊዜ አዋጅ አውጀዋል። 47 ዓመቱን ያስቆጠረውና 25 ኪሎ ሜትሮች ርዝመት ያለው ድልድይ በዩናይትድ ስቴትስ ከሚገኙ ትላልቅ የወደብ ከተሞች አንዷ የሆነችው ባልቲሞር ከተማን በመዞር ወደ ተለያዩ ክፍለ ግዛቶች የሚወስዱ ትላልቅ አውራ ጎዳናዎችን የሚያገናኝ ድልድይ ነው። ሰው ሰራሽ ጸጉርና 135 ሺህ ዶላር በጉቦ መልክ በመቀበል የተጠረጠሩ የደቡብ አፍሪካ አፈ ጉባኤ ሊከሰሱ ነው። የደቡብ አፍሪካ አቃቢያነ ሕግ የፓርላማ አፈ ጉባኤዋ የመከላከያ ሚኒስትር በነበሩበት ሶስት ዓመታት 135000 ዶላርና ሰው ሰራሽ ጸጉር ወይም ዊግ በጉቦ መልክ ተቀብለዋል በሚል የሙስና ክስ ተመስርቶባቸዋል። አፈ ጉባኤዋ ኖሲቪዋ ማፒሳ ንካኩላ ክስ ያልተመሰረተባቸው ወይም በቁጥጥር ስር ያልዋሉ መሆኑን ጠቅሰው ባለስልጣናቱ ስላቀረቡብኝ ውንጀላ በተገቢው መንገድ አላሳወቁኝም ወይም ትክክለኛውን አሰራር አልተከተሉም ሲሉ አቤቱታ አቅርበዋል። አቃቢያን ህጉ ፍርድ ቤቱ ፍርድ ቤት ቀርበው መልስ የሰጡ ሲሆን፣ አፈጉባኤዋ ራሳቸው ፖሊስ ጣቢያ እንዲቀርቡ አሳስበዋል። አፈ ጉባኤዋ ፖሊስ እንዳያስራቸው ጊዜያዊ እገዳ እንዲጣል ፍርድ ቤቱን የጠየቁ ሲሆን አቃቢያነ ህጉ በበኩላቸው የተለየ አስተያየት እንዲደረግላቸው እየጠየቁ ነው ሲሉ ጥያቄውን ተቃውመዋል። ጉዳዩን የሚመለከቱ ዳኛ ሱሌት ፓተሪል ስለ እገዳው ጥያቄ እንደ ኤሮፓ አቆጣጠር ሚያዝያ ሁለት ውሳኔ እንደሚሰጡ ተናግረዋል። አፈ ጉባኤዋ አቃቢ ህግ ያሉትን ማስረጃዎችና ሰነዶችን በሙሉ እንዲያሳዩዋቸው ጠይቀዋል። በችሎቱ የቀረበው ሰነድ የ67 ዓመቷ አፈጉባኤ ጉባኤ እንደ ኤሮፓ አቆጣጠር ከታህሳስ 2016 እስከ 2019 ድረስ በድምሩ 135 ዶላር የሚደርስ 11 ክፍያዎችን መቀበላቸውን እንደሚያሳይ አቃቤ ሕግ ተናግረዋል። እንደ ኤሮፓ አቆጣጠር የካቲት 2019 በዋናው የደቡብ አፍሪካ ዓለም አቀፍ አውሮፕላን ጣቢያ ከተገናኙት አንድ ሰው ብቻ 150 ዶላር እና አንድ ሰው ሰራሽ ጸጉር ወይም ዊግ መቀበላቸው በሰነዱ ተመልክተዋል። መደለያውን የሰጣቸው ሰው ማንነት አልተጠቀሰም። አፈጉባኤዋ ምንም ጥፋት የለብኝም ሲሉ ተናግረዋል። በአፈጉባኤው ላይ የቀረበው ውንጀላ እንደ ኤሮፓ አቆጣጠር ግንቦት 29 ለሚደረገው አገራዊ ምርጫ እየተዘጋጀ ለሚገኘው ለገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ የቅርብ ጊዜው ቅሌት ተደርጎ ተወስዷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። አዲስ ተመራጭ የሴኔጋል ፕሬዚዳንት ባሲሮ ጆማይፋይ ሙስናን ለማጥፋትና አገሪቱን ተቋማት መልሶ ለመገንባት እንደሚሰሩ ቃል ገቡ። በተለይም የሴኔጋልን ህዝብ አንድነት ለማጠናከር እንደሚተጉ የ44 ዓመቱ ተመራጭ ፕሬዚደንት ተናግረዋል። ተሰናባቹ ፕሬዚደንት ማኪሳል ምርጫውን ለማዘግየት ያደረጉትን ሙከራ ተከትሎ አገሪቱ የፖለቲካ ቀውስ ውስጥ ገብታ ነበር። የቪኦኤ ማርያም ዲያሎ ከዳካር ያስተላለፈችውን ዘገባ ዝርዝሩን ይዟል። ቆንጂት ታየ ታቀርበዋለች። አሲሩ ጆማይፋይ ፋይ በተመራጭ ፕሬዚደንትነት የመጀመሪያው በሆነው ንግግራቸው ደጋፊዎቻቸውን አመስግነዋል። ሀገሪቱ ላይ ተደቅነዋል ያሏቸውን ችግሮች ለማስወገድ እንደሚሰሩም ቃል ገብተዋል። የማንጋዥ አጉቤርኒ አደግ ኢሚሊት ዳን ላትራንስፓራንስ በትትናና በግልጽነት አስተዳድራለው። ሙስናን ከሁሉም ዘርፎች ለማስወገድ ተቋሞቻችንን እንደገና ለመገንባት ሰራለው። ተሰናባቹ ፕሬዚደንት ማኪሳል ምርጫውን ወደ ታኅሣሥ ወር ለማዛወር ያደረጉትን ሙከራ ተከትሎ የፖለቲካ ቀውስ ውስጥ በገባችው ሀገር እርቀ ሰላም እንዲወርድ መስራት አለብን ብለዋል። ተመራጩ ፕሬዚደንት ብሔራዊ ዕርቀ ሰላምና አብሮ የመኖር መሠረታዊ እሴታችንን መልሰን መገንባት አለብን። ከምርጫው በፊት በነበረው ቀውስ የሰው ሕይወት ጠፍቷል። ብዙዎች ለእስር ተዳርገዋል። ይህን ምዕራፍ እንደምንሻገር፣ በሴኔጋል ሕዝብ መካከል ልባዊ እርቀ ሰላም እንደሚሰፍን ተስፋ እናደርጋለን። የምርጫው ውጤት ገና በይፋ ታትሞ ባይወጣም ደጋፊዎቻቸው እስካሁን ባዩት ውጤት ደስተኞች መሆናቸውን እየተናገሩ ናቸው። ሳኤር ኬቤ የአዲሱ ፕሬዝደንት ደጋፊ ናቸው። ሴጋ አልሐምዱሊላህ ሴኔጋል ብጥብጥ አፋፍ ደርሳ ነበር። እግዚአብሔር ይመስገን ያአሁን አልፏል። ግልጽነት ያለው ምርጫ ተካሂዷል። ጆማየፋይ በጥሩ የድምፅ ብልጫ አሸንፈው ተመርጠዋል። አሁን እሳቸው እንዳሉት በሴኔጋል ሕዝብ መካከል እርቀ ሰላም እንዲወርድ ኢኮኖሚያችንን ለመገንባት መስራት አለብን። በገዢው ፓርቲ ጥምረት ጽህፈት ቤት የጥምረቱ እጩ ተፎካካሪ የነበሩት አማዱባ ከተመራጩ ፕሬዚደንት ጋር መነጋገራቸውንና እንኳን ደስ ያለው እንዳሏቸው ለቪኦኤ ገልጸዋል። በስራቸው ስኬት እንዲያገኙ ይመኝላችኋለሁ። ለታላቁ አገራችንና ለሕዝቡ አደንነት በሚሰሩት ሥራ ሁሉ እግዚአብሔር ይከተላቸው። የአማዱባ ደጋፊዎች የሽንፈታቸውን ዜና ለመቀበል እየሞከሩ ናቸው። የሆነ ሆኖ ባለፉት ወራት የነበረው ውጥረት እየከሰመና ሴኔጋል የቀጣናው ዲሞክራሲ ቀንዲልነት ስሟ ሊመለስላት ነው በሚል ተስፋ እየተተካ ይመስላል። ቻይና ዋሽንግተን አድሏዊ የኤሌክትሪክ ተሽከርካሪን ድጎማን ታራምዳለች ስትል ዩናይትድ ስቴትስን በዓለም ንግድ ድርጅት የከሰሰችበትን ክርክር ዛሬ ጀምራለች። ኤሮፓ አቆጣጠር በ2022 በወጣው የዋጋ ግሽበት ቅነሳ ሕግ መሰረት ከዚህ ዓመት ጀምሮ በቻይና፣ ሩሲያና ሰሜን ኮሪያ ወይም በኢራን አምራቾች የተመረቱ የተወሰኑ የባትሪ ክፍሎችን የገዙ ሰዎች ከዚህ በፊት ለኤሌክትሪክ ተሽከርካሪዎች ይሰጥ ለነበረው ከ3750 እስከ 7500 ለሚደርስ የቀረጥ ተመላሽ ወይም ድጎማ ብቁ አይሆኑም። በዓለም ንግድ ድርጅት የቻይና አቋሚ ልዑክ ፖሊሲዎቹ ለአየር ንብረት ለውጥ ምላሽ ለመስጠት በሚል ሽፋን የወጡ ነገር ግን በዩናይትድ ስቴትስ የተመረቱ እቃዎችን በመግዛት ወይም ከተወሰኑ ክልሎች በሚገቡ እቃዎች አጠቃቀም ላይ የተመሰረቱ ናቸው ብለዋል። የቻይና የንግድ ሚኒስቴር ቃል አቀባይ ዋሽንግተን አድሏዊ የኢንዱስትሪ ፖሊሲዎችን በፍጥነት እንድታስተካክልና የዓለምን ኢንዱስትሪ መረጋጋትና የአዳዲስ ኃይል ማመንጫ ተሽከርካሪዎችን አቅርቦት ሰንሰለት እንድትጠብቅ ቤጂንግ ታሳስባለች ብለዋል። የጉምሩክ ቢሮ መረጃ እንደሚያሳየው እንደ ኤሮፓ አቆጣጠር በ2023 ብቻ ቻይና 5.22 ሚሊዮን መኪኖችን ወደ ውጭ የላከች ሲሆን ከነዚህ ውስጥ አንድ ሶስተኛዎቹ የኤሌክትሪክ ተሽከርካሪዎች ነበሩ። እንደ ኤሮፓ አቆጣጠር ከጥር አንድ ጀምሮ ተግባራዊ የሆኑ አዳዲሶቹ የዩናይትድ ስቴትስ ህጎች በአሜሪካ ውስጥ ከሚሸጡት ከ50 በላይ የኤሌክትሪክ ተሽከርካሪ አይነቶች ውስጥ ለቀረጥ ድጎማው ብቁ የሆኑት 13ቱ ብቻ ናቸው። የቻይና ቅሬታ በታሪፍና በዩናይትድ ስቴትስ ብሔራዊ የደህንነት ስጋቶችን በመፍጠር ታዋቂ የሆነውን የማህበራዊ ሚዲያ መተግበሪያ ቲክቶክን ከቻይና ወላጅ ኩባንያ ለማስወጣት ያወጣውን ህግና ሌሎች የቅርብ ጊዜዎቹን የአሜሪካና ቻይና ውዝግቦችን ተከትሎ የመጣ ነው። አድማጮች ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጃን ደስታር ካለም ዙሪያ ለተሰባሰቡ ዜናዎቹ አመሰግናለሁ። በ19 በ25፣ ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ና እንዲሁም ደግሞ በድረ ገጻችን ቪያምሃሪክ ላይ በመተላለፍ ላይ የሚገኘው የማክሰኞ ምሽት መሰናዷችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አብራችሁን ታምሹ ዘንድ በአክብሮት የምንጋብዛችሁ መሰናዷውን በምረት እኔ ኤደን ገረመው፣ ስርጭቱን ከስቱዲዮ በማቀናበር ንጉሱ ታምሬ፣ ዋና አዘጋጇ ጽዮን ግርማ፣ አበባዬ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ሲሴ አሸናፊና ግርማ ደገፋ ደግሞ የምስልና ድምጽ ቅንብሩን የሚከውኑልን ባለሙያዎች በመሆን ነው ከሌሎች የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር ማለት ነው። አብራችሁን ታምሹ ዘንድ በአክብሮ ተጋብዛሉ። ለምሽቱ ወደያዝ ነው አብይ ርዕስ እንሻገር። በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ ዞኖች አንጻራዊ ሰላም መስፈኑ ተገለጸ። የተኩስ ልውውጥ ሲካሄድባቸው የቆዩ በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር ዞኖች ውስጥ ካለፉት ሶስት ቀናት ወዲህ የተሻለ ሰላም መስፈኑን የአካባቢው ነዋሪዎች ተናግረዋል። ከተጠቀሱት አካባቢዎች እየወጡ ያሉ የሲቪሎች ግድያ፣ ጉዳትና መፈናቀል ሪፖርቶች ሀገራቸውን እንዳሳሰባት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ገልጸዋል። መስፍን አድራጌ ዝርዝር ዘገባ አለው። የተከበራችሁ አድማጭ ተመልካቾቻችን ለተፈጠረው የድምጽና የቴክኒክ ብልሽት ይቅርታ እንጠይቃለን። ዘገባው እንደተስተካከለ ወደ እናንተ የምናደርስ ይሆናል። እስከዛው ድረስ በቅድሚያ ወደ ሌላ ዘገባ እንለፍ። ይህም የአማራ ክልል ዘገባ ነው። የአማራ ክልል ግጭት በድርድር ተቋጭቶ የምክክር ሂደቱ እንዲቀጥል ኮሚሽኑ ጠየቀ። የሀገራዊ ምክክር ኮሚሽን በአማራ ክልል አንጻራዊ ሰላም ሰፍኖ ስራውን ለመቀጠል በሚችልበት ጉዳይ ላይ ውይይት ማድረጉን ገልጿል። በአንዳንድ አካባቢዎች የክልሉ አካባቢ አካባቢዎች የተሳታፊዎች ልየታ ማከናወን እንደሚቻል የክልሉ ባለስልጣናት መግለጻቸውን የተናገሩት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ። ይሁንና ኮሚሽኑ የራሱን ማጣራት እያደረገ ነው ብለዋል። በትግራይ ክልል ገና ወደ ስራ እንዳልገባ ያመለከቱት ፕሮፌሰር መስን በኦሮሚያ ክልል በከፊል በሌሎች ክልሎች ደግሞ ሙሉ በሙሉ በሚባል ደረጃ የተሳታፊዎች ልየታ መከናወኑ ገልጸዋል። አድማጭ ተመልካቾቻችን ዘገባው እንደደረሰን የምናቀርበው ይሆናል። ወደ ቀደመው ዘገባ ነው የምንመለሰው። ወደዛው ንለፍ እሺ። አድማጮቻችን እንግዲህ ስቱዲዮ ውስጥ የቴክኒክ ችግሮች እያጋጥመን ያለ አጋጥመናል እሱን ለማስተካከል ያክል ወደ ሌላ ዘገባን አሁንም የምናልፈው የንግድ ባንክ ከተወሰደበት ገንዘብ እስከ አሁን ድረስ ሰማኒያ በመቶውን እንዳስመለሰ ገልጿል። የኢትዮጵያ ንግድ ባንክ ከአስር ቀናት በፊት ባጋጠመው የስርዓተ ችግር ከተወሰደበት ገንዘብ ውስጥ እስካሁን ሰማኒያ ከመቶውን ማስመለሱን የብሔራዊ ባንክ ገዢ ማሞ ምህረቱ ተናግረዋል። በዚህ ዙሪያ የተሰናዳውን ዘገባ ገብረ ሚካኤል ገብረ መድህን ነው የሚያቀርበው። የኢትዮጵያ የዲጂታል አገልግሎት ስርዓትን አስመልክቶ ዛሬ ማክሰኞ በአድዋ መታሰቢያ ሙዚየም በተዘጋጀ የውይይት መድረክ ላይ የተገኙት የብሔራዊ ባንክ ገዢው አቶ ማሞ ምህረቱ ከኔትወርክ አሰራር ስርዓት ማሻሻያ ጋር ተያይዞ ከኢትዮጵያ ንግድ ባንክ ገንዘብ አላግባብ እንዲወሰድ ምክንያት በሆነው የዲጂታል አገልግሎት ክፍተት ላይ ምርመራ እየተካሄደ እንደሚገኝ አስታውቀዋል። ይህም ጉዳይ በተመለከተ በዋነኛነት ሂውማን ኤረር ነው። ሰዎች አዳዲስ ሲስተሙን አፕግሬድ ለማድረግ ዲፕሎይ የሚያደርጉበት ስርዓት ቴስት የሚያደርጉበት ስርዓት ላይ የተፈጸመ ሂውመን ኤረር እንደሆነ መረዳት ያስፈልጋል። የሆነ ሆኖ ግን ይህም በተመለከተ እንደ ብሔራዊ ባንክ ፉል የሆነ ኢንቨስቲጌሽን እያካሄድ ነው። ከሳምንት በኋላ ሪፖርታችን እናወጣለን። ይህ ነገር ዳግም እንዳይመጣ፣ እንደዚህ አይነት ችግር እንዳይፈጠር ለማድረግ ጥረት እያደረገ ነው። አቶ ማሞ ምህረቱ አክለውም የዲጂታል ፋይናንስ አገልግሎቱ በተፈጠረው የሲስተም ችግር ምክንያት የተፈጸመውን የገንዘብ ዝውውር በቀላሉ ለመለየት አስችሎናል አላግባብ በተለያየ መንገድ ከተወሰደው ገንዘብም አብዛኛውን ለማስመለስ ተችሏል ብለዋል። የዲጂታል ፋይናንስ አንደኛው ጥቅም የፋይናንስ ስርዓቱ ግልጽ በሆነ መልኩ እና ትሬሰብል በሆነ መልኩ ትራንዛክሽኖች እንዲካሄዱ የሚያስችል ነው። ይሄ ነገር ድርጊት ከተከሰተ በአንድ ቀን ውስጥ የተካሄዱ ትራንዛክሽኖች ማ ምን አይነት ገንዘብ ለማን እንዳስተላለፈ በአንድ ቀን ውስጥ ማየት ችለናል። በእርግጠኝነት በእንደዚህ አይነት ኢንሲደንት የሚጠፋ ገንዘብ የለም። ምክንያቱም የሚሆነው ትራንዛክሽን በሙሉ በግልጽ ማየት እንችላለን። ለማ ገንዘብ ቤት ሁኔታ እንዳስተላለፈ ይሄ ቦታ እንዳስተላለፈ ይሄ ሀገር እንዳስተላለፈ በምን እንደወጣ በምን እንደገባ ነው ባንክ እንደተላለፈ ሁሉ ትሬስ ማድረግ እንችላለን። ኦልሞስት 80% ተመልሷል። የቀረውንም መመለስ ይቻላል። ስለዚህ ሲግኒፊካንት የሆነ የፋይናንሻል ሎስ አለ ተብሎ የሚወራው ነገር ትክክል አይደለም። ይህም እንደሚስተካከል በዚህ አጋጣሚ ለመናገር ስለፈለግኩ ነው። በኢትዮጵያ የዲጂታል አገልግሎት ስርዓት ላይ በሚመክረው መድረክ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድም በኢትዮጵያ ንግድ ባንክ ያጋጠመው እክል ከዲጂታል አገልግሎት ከመስፋፋት ጋር ተያይዞ የሚፈጠር ችግር እንደሆነ ተናግረዋል። ዘርፉ ይዞት ከሚመጣው ጥቅም ባሻገር እንዲህ አይነት ችግሮችንም እንደሚያስከትል አስገንዝበዋል። መሰል ችግሮችን ለመከላከልም እንደ ሀገር ልዩ ልዩ ስራዎች እየተከናወኑ ናቸው ብለዋል። በቅርቡም ስርዓቱን የሚቆጣጠር ራሱን የቻለ ሀገራዊ አካል እንደሚቋቋም አስታውቀዋል። በሚቀጥሉት ጥቂት ሳምንታት በምክትል ጠቅላይ ሚኒስትሩ የሚመራ የዲጂታል ስርዓቱን ብቻ የሚከታተል ሀገራዊ ካውንስል ይቋቋማል። ይህ ሀገራዊ ካውንስል የተወለደው ከናሽናል ኮሚቲ ነው። ፔሞ ያለበት እነዚህ ተቋማት ያሉበት ኮሚቲ ላለፉት ጥቂት ወራት የሚያስደንቅ ስራ ሰርቷል። አራት መቶ ሀምሳ ሚሊዮን ዳላር ወጪ ሊያስወጡ የነበሩ ፕሮጀክቶች አስቀርቷል ኮሚቴው። ምክንያቱም ሰርቨር እዚህም ሰርቨር እዛም፣ አፕሊኬሽን እዚህም አፕሊኬሽን እዛም፣ የሚጠቅምም በማይጠቅምም አላስፈላጊ ግዢዎች ስለነበሩ ያን ለማስቀረት ኮሚቴ የሰራውን ስራ አንድ ስቴፕ ከፍ አድርገን ምክትል ጠቅላይ ሚኒስትሩ ይመሩት አገራዊ ካውንስል ይቋቋማል። እዛ ውስጥ ፕራይቬት ሴክተር ተቋማት ይሳተፋሉ። እያንዳንዱን ስራ በየጊዜው እየገመገምን ራሱ ውጤቱም ይናገራል። በዛ አግባብ መሄድ ይቻላል። የኢትዮጵያ ንግድ ባንክ በበኩሉ ዛሬ በሰጠው ጋዜጣዊ መግለጫ ባለፈው ሳምንት አርብ መጋቢት 6 ቀን 2016 ዓ ም ሌሊት ከሲስተም ማሻሻያ ጋር ተያይዞ በተፈጠረው ችግር ምክንያት ከ801 ሚሊዮን 400 ሺህ በላይ የሚሆን ብር አላግባብ እንደተወሰደበት አስታውቆ እስካሁን 622.9 ሚሊዮኑን እንዳስመለሰ ገልጿል። ባንኩ በማኅበራዊ ትስስር ድረ ገጹ ላይ ይፋ ባደረገው መረጃ መሠረት ችግሩ በተከሰተበት ዕለት ከምሽቱ 3 ሰዓት ከ38 ደቂቃ ጀምሮ በነበሩት የአምስት ሰዓታት ጊዜ ውስጥ ከ238,000 በላይ ህገወጥ የገንዘብ ግብይቶች ተከናውነዋል። እስካሁን ድረስም በድርጊቱ የተሳተፉ 9281 ግለሰቦች የወሰዱትን ገንዘብ በሙሉ መመለሳቸውን የጠቀሰው መግለጫው 5160 ደንበኞች ደግሞ በከፊል መልሰዋል ይላል። አላግባብ የወሰዱትን ገንዘብ ያልመለሱ 567 ግለሰቦች ጉዳይ ደግሞ በሕግ እንደሚታይ መግለጫው አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ የተከበራችሁ አድማጭ ተመልካቾቻችን፣ አሁንም ተመልሰን የምናልፈው አስቀድመን ወደያስተዋወቅ ነው ዘገባ ነው መሰናዶውን። ደግሜ ላስታውሳችሁ የአማራ ክልል ግጭት በድርድር ተቋጭቶ የምክክር ሂደቱ እንዲቀጥል ኮሚሽኑ ጠየቀ። የሀገራዊ ምክክር ኮሚሽን በአማራ ክልል አንጻራዊ ሰላም ሰፍኖ ስራውን ለመቀጠል በሚችልበት ጉዳይ ላይ ውይይት ማድረጉን ገልጿል። በአንዳንድ የክልሉ አካባቢዎች የተሳታፊዎች ልየታ ማከናወን እንደሚቻል የክልሉ ባለስልጣናት መግለጻቸውን የተናገሩት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ፣ ይሁንና ኮሚሽኑ የራሱን ማጣራትም እያደረገ ነው ብለዋል። በትግራይ ክልል ገና ወደ ስራ እንዳልተገባ ያመላከቱት ፕሮፌሰር መስፍን በኦሮሚያ ክልል በከፊል በሌሎች ክልሎች ደግሞ ሙሉ ለሙሉ በሚባል ደረጃ የተሳታፊዎች ልየታ ተከናውኗል ብለዋል። ኬኔዲ አባተ ዘገባለው። ካለፈው ዓመት ሐምሌ ወር አንስቶ በትጥቅ ግጭት ውስጥ የሚገኘው የአማራ ክልል የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውን ማስቀጠል ካልቻለባቸው አካባቢዎች አንዱ ነው። ኮሚሽኑ በክልሉ ስራውን ለመቀጠል በሚችልበት ጉዳይ ላይ ከአማራ ክልል ርዕሰ መስተዳድርና ሌሎች የክልሉ ባለስልጣናት ጋር ባለፈው ሳምንት አርብ መጋቢት 13 ቀን 2016 ዓ ም በባህር ዳር ከተማ ተወያይቷል። በክልሉ የትጥቅ ግጭት ውስጥ የገቡ ኃይሎች በድርድር ግጭቱን እንዲፈቱ ኮሚሽኑ በውይይቱ ላይ ጥያቄ ማቅረቡን ዋና ኮሚሽነር ፕሮፌሰር መስፍን አራያ ለአሜሪካ ድምጽ ተናግረዋል። ወረዳ ነው የሚሳተፉት ሰዎችና ህዝቦቻችን ያሉበት ተሳትፎ በሰላም መጥቶ በሰላም መመለስ መቻል አለባቸው። ስለዚህ ያንን ምን እናደርግ ምን ብናደርግ ይሻላል የሚለውን የተወያየ ነው። ሰላም ለዲያሎግ አንጻራዊ ሰላም ይፈልጋል። ያንን ለማድረግ እንግዲህ ከሰላም ውጭ ያሉ ወገኖች ሰላም ጥሪ እንዲመጡ ነው ጥሪ የምናደርገው መንግስትም እነሱም ወደ ድርድሩ እንዲመጡና ጉዳት ከመድረሱ በፊት ውድድር ከማድረግ ብዙ ሳይደርስ ድርድር አድርጎ ወደ ዳያሎግ ማምጣቱ ጠቃሚ ነው የምንለው እና በየጊዜው ያንን ነው እያበረታታን ያለ ነው የተነጋገር ነው። በዚህ ዙሪያ የክልሉ ርዕሰ መስተዳድር አረጋ ከበደ በበኩላቸው የክልሉም ሆነ የፌዴራል መንግስት ችግሩን በድርድር ለመፍታት ዝግጁ መሆናቸውንና ተደጋጋሚ ጥሪ ማቅረባቸውን ለኮሚሽኑ አባላት ማስረዳታቸውን ፕሮፌሰር መስፍን ገልጸዋል። መንግስት ለድርድር ዝግጁ መሆኑን በተለያዩ አጋጣሚዎች ቢገልጽም በአማራ ክልል በይፋ የሚታወቅ የድርድር እንቅስቃሴ አይስተዋልም። ተለዋዋጭ ገጽታን እያሳዩ በቀጠሉ ግጭቶች የተነሳ ስራውን በእቅዱ መሰረት ማከናወን እንዳልቻለ የገለጸው ኮሚሽኑ ከዚህ ቀደምም በተደጋጋሚ የድርድር ጥያቄዎችን ሲያቀርብ የሕዝብ ተወካዮች ምክር ቤትም በአስፈጻሚው አካል ላይ ጫና እንዲያሳድር መጠየቁ ይታወቃል። የታጠቁ አማጽያንን አግኝቶ ለማነጋገርም ጥረት በማድረግ ላይ እንደሚገኝ ስለ መግለጹም መዘገባችን ይታወሳል። ከአማራ ክልል ባለስልጣናት ጋር በነበረው ውይይት ላይ በክልሉ የተለያዩ አካባቢዎች ኮሚሽኑ ስራውን መቀጠል እንደሚችል ባለስልጣናቱ መግለጻቸውን የተናገሩት ዋና ኮሚሽነር ፕሮፌሰር መስፍን እንደተባለው ኮሚሽኑ ስራውን በክልሉ ለመቀጠል የሚችልበት ሁኔታ ስለመኖሩ መረጃዎችን እያ ሰባሰበ እንደሚገኝ አመልክተዋል። ብዙ ቦታዎች ነግረውናል። ምን ነገራችን እንዳለ ሆነው እኛም በትክክል ማየት አለብን። ክልሉ ያለንን ምክር ሀሳብ ይገባ እንቀበላለን። ከብዙ ተቋማት ጋር እንገናኛለን። ከምሁራን ጋር እንገናኛለን። ከአማራ ምሁራን፣ ከኦሮሚያ ምሁራን፣ ከሌሎችም ያስፈላጊ ምክር ሀሳብ እንወስዳለን። ያደረግን እንሄዳለን። የሚያስፈልጉን መረጃዎች በሙሉ ካጠናቀርን በኋላ እንሄድበት ይሁት መስራት የሚቻልባቸው ቦታዎች ሙሉ ዋስትና እንደሚሰጡን ነግረውናል። እኛ ደግሞ ሙሉ ዋስትና የምንፈልገው ክልሉ መስተዳድሩ ሆነ ፌዴራል መንግስቱ እንዳለው ነው። ሙሉ ዋስትና የምንፈልገው ከህዝቡን እዚያም ላይ ግጭት ያሉ ወገኖችን እንዲያምኑበትና አብረው ተሳታፊ እንዲሆኑ ነው የምንፈልገው። እና ምቹ ሁኔታ ከተፈጠረ ወይም አሳይ ሁኔታ ቶሎ ብሎ እንግዲህ ተሳታፊዎቹን ቶሎ ለይቶ አስመርጦ ወደ አጀንዳ ስብሰባ ነው እንግዲህ አጀንዳ ሲባል ወደ ጦርነት ያስገቡ አጀንዳዎች ይኖራሉ። ወደ ስኬት፣ ወደ ኩርፊያ፣ ወደ ብስጭት፣ በአጠቃላይ ሀገርን ኢትዮጵያን በተመለከተና ክልል በተመለከቱ ሊነሱ የሚችሉ አጀንዳዎች በሙሉ ወደ ምክር ቤቱ ካውንስል ሊመጡ ይገባቸዋል ነው እንግዲህ። በትግራይ ክልል ሂደቱ ስላለበት ደረጃ የጠየቅናቸው ፕሮፌሰር መስፍን በክልሉ ስራ እንዳልተጀመረና የጊዜያዊ አስተዳደሩን ጥሪ በመጠባበቅ ላይ እንደሚገኙ ጠቁመዋል። ትግራይ እንግዲህ ያው ምንም ነገር የለም። ሁሉም ነገር አመቻችተናል። ደንም ተነጋግረናል አካባበል አድርገውልናል ተነጋግረናል። እንግዲህ አንዳንድ ስራዎች የኛ ውስጥ ስራችን እየሰራን ነው ብለዋል። እንግዲህ አልኩ ኑ ሲባል ብቻ ዝግጁ ሲሆኑ እንሄዳለን። አሁን ትችላላችሁ ኑ ሲሉ መሄድ ነው። በኦሮሚያ ክልል ደግሞ የተሳታፊዎች ልየታ በከፊል መከናወኑንና በሌሎች ክልሎች ደግሞ መጠናቀቁን ተናግረዋል። ኦሮሚያ ብዙ ቦታ እየሰራን ነው እስካሁን ድረስ እንኳን ወደ መቶ ሀያ ስምንት ወረዳዎችን ጨርሰናል። አሁን እናንተ ስንነጋገር በግማሽ ይደርሳል የወረዳው ቁጥር ከበሬዎች ወይ ትንሽ ከግማሽም ሊያልፍ ይችላል። ሰፋፊ ስየታ አስሩም ክልሎች እንግዲህ የኦሮሚያ ሊጠናቀቅ ኦሮሚያ ተጠናቀቀ ከተባለ ከትግራይና ከአማራ በስተቀር ሁሉም ጋር ተጠናቀቀ ማለት ይቻላል። ግን ኦሮሚያ ቢሆን አንዳንድ አካባቢዎች ችግር ያለባቸው አካባቢዎች በተመሳሳይ ሁኔታ ልክ እንደ አማራ ሁሉ አሁን ድርድሩ በተለይ እዛ ሶስተኛው ድንገት የሚጀመር ከሆነ የበለጠ ያጠናክረዋል እና ይሻሽላል የሚል እምነት አለን። ግን ዞሮ ዞሮ ህዝቦች ግን በጣም ፍላጎቱ አላቸው። በመሰረታዊ የማያግባቡ እንዲሁም የልዩነትና የግጭት መንስኤ በሆኑ አገራዊ ጉዳዮች ላይ በህዝቦች መካከል ምክክር ተደርጎ መግባባት እንዲፈጠር ለማስቻል በአዋጅ የሶስት ዓመት ጊዜ ተሰጥቶት የተቋቋመው የኢትዮጵያ ሁሉን አቀፍ አገራዊ ምክክር ኮሚሽን ወደ ስራ ከገባ ሁለት ዓመት ሆኖታል። ኮሚሽኑ የተሳታፊዎችን ልየታ ባጠናቀቀባቸው አካባቢዎች በቀጣይ ሳምንታት አጀንዳ ወደ ማሰባሰብ ስራ እንደሚገባ ዋና ኮሚሽነሩ አክለው ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። በመቀጠል የምናልፈው ወደ ሌላ የአፍሪካ ሀገር ነው። ፖል ቢያ ለምርጫ እንዲወዳደሩ ለደጋፊዎቻቸው ጥሪ ያቀረቡ ይቅርታ፣ ደጋፊዎቻቸው ጥሪ ያቀረቡ የ91 ዓመቱ የካሜሩን ፕሬዝዳንት ፖል ቢያ በመጪው ዓመት በሚደረገው ምርጫ እጩ ሆነው እንደሚቀርቡና ከ40 ዓመታት በላይ የቆየው የስልጣን ዘመናቸውን እንደሚያራዝሙ በመነገር ላይ ነው። ደጋፊዎቻቸው ሰላምና ልማት የሚያመጡት እርሳቸው ብቻ እንደሆኑ ሲናገሩ፣ ተቃዋሚዎቻቸው ደግሞ የረዥም ዘመን ስልጣናቸው ማክተም እንዳለበት ይገልጻሉ። ሞኪ ሞኩዊ ኤድዊን ከንዱን ዙዛ ከያውንዴ የላከውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል። ባለፈው እሁድ በመቶ የሚቆጠሩ ሰዎች በመዲናዋ ያውንዴ ተሰባስበው ፕሬዚደንት ፖል ቢያ የካሜሩን ሕዝብ ዲሞክራሲያዊ ንቅናቄ የተሰኘው ፓርቲ ለመጪው ምርጫ በእጩነት እርሳቸውን ማቅረቡን እንዲቀበሉ በመዝሙር ሲጠይቁ ውለዋል። ሲፒዲኤም የተሰኘውን ይህን ፓርቲ በእንደ አውሮፓን አቆጣጠር 1985 ከ39 ዓመታት በፊት የመሠረቱት ቢያ ራሳቸው ሲሆኑ ይህም የሆነው የወቅቱ ፕሬዝደንት አህማዱ አሂጆ በጤና እክል ምክንያት ሦስት ዓመታት ቀደም ብሎ በ1982 ሥልጣናቸውን ለቢያ ማስረከባቸውን ተከትሎ ነው። ቢያ ከእንደ አውሮፓን አቆጣጠር 1982 ዓ ም ጀምሮ የካሜሩን ፕሬዝደንት ሲሆኑ ፓርቲያቸው ሲፒዲኤም ከተመሠረተበት ጀምሮ ደግሞ መሪው ነበሩ። የፓርቲው 39ኛ ዓመት በተከበረበት እሁድ ዕለት የተናገሩት የፓርቲው ከፍተኛ ባለሥልጣን ፍሩ ጆናታን፣ ፓርቲው በየከተማውና መንደሩ ብያ በእጩነት እንዲቀርቡ ድጋፍ በማሰባሰብ ላይ ነው። እርሳቸው እጯችን ናቸው። ጠንካራና ጤናማ ናቸው። የመንግሥት ሥራ በተገቢ መንገድ እየተከናወነ ነው። ሰላም አለ፣ አንድነት አለ፣ የኢኮኖሚ እድገትም አለ። አሸናፊ የሆነን ቡድን መቀየር የለብንም ብለን እናስባለን። ተፎካካሪ ካለ ይምጣ። እስካሁን ግን የእኛን እጩ ሊያሸንፍ የሚችል ተፎካካሪ አላየንም። ስለዚህም የምንተማመነው በእርሳቸው ነው። አገሪቱን መምራት እንዲቀጥሉና በራያቸው መሠረት ብልጽግና እንዲያመጡ እንሻለን። ብያ በበኩላቸው በእጩነት ይቀርቡ እንደሁ እስካሁን ያሉት የለም ፍሩ ጆናታን እንደሚሉት ቢያ በሥልጣን ዘመናቸው በአገሪቱ የሚገኙትን የመንግሥት ዩኒቨርሲቲዎች ከአንድ ወደ 11 አሳድገዋል። 6,000 ኪሎ ሜትር መንገድ፣ ውሃና መብራት፣ ትምህርት ቤቶችና እንዲሁም ሆስፒታሎች መገንባታቸው የቢያ ውጤቶች እንደሆኑ የፓርቲያቸው ሰዎች ያወሳሉ። ነቃፊዎቻቸው ደግሞ የተባለውን በማጣጣል በቢያ አገዛዝ የካሜሩን ባንክና የግብርና ልማት ፈንድ ተሽመልምደዋል ይላሉ። በቢያ አገዛዝ ወቅት ሙስና እንደተበራከተ ተቃዋሚ ፓርቲዎች ይናገራሉ። ትራንስፓረንሲ ኢንተርናሽናል የተሰኘው ተቋም እንደሚለው በንዳርፓን አቆጣጠር 1998 እና 1999 ካሜሩን በዓለም በሙስና ቀዳሚውን ስፍራ ይዛለች። በአገሪቱ ፓርላማ የተቃዋሚ ፓርቲ አባል የሆኑት የ44 ዓመቱ ካብራል ሊቢ ከስድስት ዓመታት በፊት በተደረገው ምርጫ ሦስተኛ ደረጃን አግኝተው ነበር። ት ን ካምሩን on vous empêche de vous exprimer, de vous organiser, de vous mobiliser. የካሜሮን ወጣቶች ፕሬዚዳንት ቢያ የአገሪቱን ኢኮኖሚ ሲያደቁ የሲቪሎችን መብት ሲነግፉና ካሜሮን በመዳፋቸው ስራ አድርገው ለዘላለም ሲገዙ መመልከት አይሹም። ለከፍተኛው ስራ አጥነትና በእንግሊዝኛ ተናጋሪው ክልል ላለውና ከ6000 በላይ ህይወት ለቀጠፈው ሁከት ምክንያቱ ቢያ ናቸው። ሊቢ እንደሚሉት የካሜሩን ተቃዋሚ ፓርቲዎችና የሲቪል ማህበረሰቡ ቢያን የሚተካጩ ለማቅረብ ዝግጅት ላይ ናቸው። ብያ በዕድሜ የገፉና የደከሙ ናቸው። ለሕዝብ እይታም ቀርበው አያውቁም ሲሉ ተቃዋሚዎች ይናገራሉ። ካሜሩንን ከድህነት የሚያውጣት ወጣት መሪ ያስፈልጋታል ባይ ናቸው። የ91 ዓመቱ ብያ በዓለም የረጅም ዕድሜ ያላቸው መሪ ሲሆኑ በሥልጣን ላይ በመቆየት ደግሞ የካሜሩን ጎረቤት የሆነችው ኢኳቶሪያል ጊኒ ፕሬዚዳንት ቴዎዶሮ ንጎየማን ይከተላሉ። በካሜሩን የብዝሃ ፓርቲ ምርጫ ከተጀመረ ከእንደ አውሮፓን አቆጣጠር 1990 ጀምሮ ብያ በምርጫ እንዳሸነፉ ፓርቲያቸው ይገልጻል። ተቃዋሚዎች ደግሞ በምርጫዎቹ ማጭበርበር ተፈጽመዋል ባይ ናቸው። የምዕራቡ ዓለም የኒክሌር ማመንጫ ጣቢያዎች አሁንም የሩሲያ አቅርቦት ጥገኛ ናቸው። የብሪታንያው ሮያል ዩናይትድ ሰርቪስ የጥናት ተቋም እንዳረጋገጠው እንደ አውሮፓውያኑ የዘመን አቆጣጠር በ2022 ሩሲያ በዩክሬን ላይ የፈጸመችውን መጠነ ሰፊ ወረራ ተከትሎ ዓለም ከክሬምሊን ጋር ያለው ኢኮኖሚያዊ ግንኙነት ለማቋረጥ ብርቱ ጥረት ቢያደርግም በርካታ ምዕራባውያን ሀገራቶች ግን ለኒኩሌር ማመንጫቸዋል ማመንጫቸዋቸው አሁንም ለሩሲያ የኒውክሌር ኃይል አቅርቦት ላይ ጥገኝነት ላይ በጥገኝነት እንደሚገኙ ተገልጿል። ሄንሪ ሪጅዌል ከለንደን ያጠናቀረውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። ፈረንሳይ የሀገሪቱን ሁለት ሶስተኛ ኤሌክትሪክ ኃይል አቅርቦት የሚሸፍኑ ሀምሳ ስድስት የኒውክሌር ኃይል ማመንጫዎች አሏት። ዋና መቀመጫውን በለንደን ያደረገው የጥናት ተቋም ሮያል ዩናይትድ ሰርቪስ ኢንስቲትዩት በምህፃረ ቃሉም ሩሲ ይፋ ባደረገው በዚህ ሪፖርት መሰረት ፈረንሳይ ለኒውክለር ማምንጫዎቿ የሚውል የበለጸገ ዩራኒየም ሸመታው ከዋነኞቹ የሩሲያ ደንበኞች አንዷ ናት። የጥናት ተቋሙ አያይዞም አገራት ከሩሲያ ጋር ያላቸውን ኢኮኖሚያዊ ትስስር ያቋርጡ ዘንድ የተወሰዱ እርምጃዎች ቢኖሩም በርካታ ምዕራቢያውያን አገራት ግን አሁንም የኒውክሌር ኃይል ማመንጫዎቻቸውን ለማንቀሳቀስ በሞስኮ ጥገኝነታቸው እንደቀጠሉ ናቸው ብሏል። ከ2022 መጀመሪያ አንስቶ ከሩሲያ ወደ ፈረንሳይ የሚገባው የበለጸገ ዩራኒየም መጠን በከፍተኛ ደረጃ ጨምሯል። ይህም መጠን ቀደም ሲል ከነበረው 184 በመቶ እጅ ይደርሳል። የፈረንሳዩ ብሔራዊ የኤሌክትሪክ ኃይል ኩባንያ በምህፃረ ቃሉ ኤዲኤፍ በአንድ የጀርመን ኒክለር ኃይል ማመንጫ ጣቢያ ለሚሠራው የዩራኒየም ቅመማ ስራ ከሩሲያው መንግሥታዊ ተቋም ሮሳቶም ጋር በትብብር ለመስራት እቅድ ይዟል። ይህን መሰሉን ሥራ በተመለከተም ፈረንሳይ ብቸኛዋ አገር አይደለችም። ሩሲያ የዩራኒየም ቅመሞችን ወደ ዩናይት ስቴትስ፣ ጀርመንና ኔዘርላንድስም በተመሳሳይ መላኳን የጥናት ዘገባው ዘርዝሯል። ሩሲያ አሁንም በዓለም ትልቋ የበለጸገ የዩራንየም እና ሌሎች የዩራንየም ማበልጸጊያ አገልግሎቶች አቅራቢ ናት። ይህም በዓለም አቀፍ ደረጃ ከሚቀርበው የኒውክሌር ማበልፀጊያ አቅርቦት አጠቃላይ 44 በመቶ ያህሉን ይይዛል። እንደ አውሮፓውያኑ የዘመን አቆጣጠር በ2011 ዓ.ም በጃፓኑ የፉኩሺማ የኒውክሊየር ማምንጫ ጣቢያ የደረሰውን አደጋ ተከትሎም አለም የነበረው የኒክሌር ኃይል ፍላጎት በእጅጉ ቀንሷል። ይሁንና አገሮች ወደ ህዋ የሚለቀቀውን የካርቦን መጠን ለመቀነስ እየሞከሩ ባሉበት በአሁኑ ወቅት ሌሎች በአንጻሩ አንዳንድ አሰራራቸውን መለስ ብለው መመርመር ይዘዋል። በርካታ መሪዎች ባለፈው ሳምንት ብራስልስ ላይ በተካሄደው የዓለሙ የአቶሚክ ኃይል ተቆጣጣሪ ድርጅት ጉባኤ ወቅት ባሰሙት ጥሪ ለኒክሌር ኃይል ማመንጫዎች መዋልን ዋይ ወጪ እንዲደረግ ጠይቀዋል። ከሩሲያ የኃይል ምንጭ አቅርቦት ለመላቀቅና የኃይል ምንጭ አቅርቦቶችን በተሻለ ፍጥነት ለማሟላት ጥረት ቢያዝም የነገሮችን ሚዛን መጠበቅ ግን ይኖርብናል። ይህም ማለት ወደ ህዋ የሚለቀቀውን በካይ ካርቦን መጠን መቀነስ ከፈለግን የኒኩሌር ኃይል ማመንጫ ጣቢያዎቻችን ስራዎችን መቀጠል መቻላቸውን ማረጋገጥ አለብን። እንደ ጥናት ተቋሙም ስሌት ሩሲያ ባለፈው የአውሮፓውያኑ 2023 ብቻ የ2.3 ቢሊዮን ዶላር ገቢ ከበለጸገ ዩራንየም ሽያጭ አግኝታለች። ማዕቀቦች ወይም ማንኛውም አይነት ገደቦች ሁሉንም ወገኖች ያሳተፉ መሆን አለባቸው። ያ ካልሆነ ግን የበለጸገ ዩራኒየም እና ሌሎች ለኒኩሌል ኃይል ማመንጫ የሚያስፈልጉ አቅርቦቶች በሚሰሩበት ስርዓት ውስብስብነት የተነሳ ሩሲያ የምዕራባውያኑን ገበያዎች የምትደርስበትን እድል በመጠቀም ገደቦቹ ወይም እገዳዎቹ የፈጠሩትን ግድግዳ የምትገፋበት ቀዳዳ ታገኛለች። እንደ ጥናት ቡድኑ ባልደረባ ዶልዚኮቫም ገለጣ የምዕራቡ ዓለም ለኒውክሌር ኃይል ማምንጫዎች የሚውል ኃይል ፍለጋ በሩሲያ ላይ ያለው ጥገኝነት ፍጻሜ እስኪያገኝ ሌላ ሁለት ዓመታት ይወስድበታል። የተከበራችሁ አድማጭ ተመልካቾቻችን፣ የማክሰኞ ምሽት መጋቢት 17 2016 ዓ.ም መሰናዷችን ይቀጥላል። ለምሽቱ የያዝነው የመጀመሪያው ምዕራፍ ዘገባዎች እዚህ ላይ ተጠናቀዋል። ወደ ሁለተኛው ምዕራፍ መሰናዶዎች እንሻገራለን። የሁለተኛው ምዕራፍ የመጀመሪያ ዘገባችን ወደ ባቢሌ ይወስደናል። ለኢንቨስተሮች የተሰጠው የባቢሌ የዝሆኖች መጠለያ መሬት ቢመለስም ህገ ወጥ ሰፈራ በመጠለያው እንደቀጠለ ነው። በኢትዮጵያ ትልቁ የዝሆኖች መጠለያ ከሆነው የባቢሌ ዝሆኖች መጠለያ የምስራቅ ሀረርጌ ክፍል ተቆርሶ ለግብርና ኢንቨስተሮች የተሰጠው መሬት ለመጠለያው እንዲመለስ መወሰኑን የኢትዮጵያ የዱርና እንስሳት ጥበቃ ባለስልጣን አስታውቋል። ሆኖም ህገ ወጥ ሰፋሪዎች አሁንም ወደ መጠለያው መግባታቸውን ቀጥለው ሰባ አምስት ከመቶ የሚሆነውን የመጠለያውን ክፍል በመሸፈናቸው የመጠለያው ህልውና አደጋ ላይ መሆኑን የመጠለያው ኃላፊ አቶ ባንኪ ቡዳሞ ለአሜሪካ ድምጽ ገልጸዋል። በዝሆኖችና በሰዎች መካከል በተፈጠረው ግጭት በዚህ ዓመት ብቻ የ አስራ ሶስት ሰዎችና የስድስት ዝሆኖች ህይወት ማለፉንም አስታውቋል። ስመኝሽ የቆየ በዚህ ዙሪያ ያጠናቀረችው ዘገባ በመቀጠል ይቀርባል። በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከዓመታት በላይ ያስቆጠረውእና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጦታጥቢ እና ከ222 በላይ የእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ተቆርሶ ለእርሻ ኢንቨስትመንት ኩባንያ የተሰጠው ከአንድ ዓመት በፊት ነበር። ኩባንያው በመንግስት በተፈቀደለት 200 ሄክታር የሚጠጋ የመጠለያው ክፍል ዶዘር አስከትሎ በመግባት ለአንድ ዓመት ደኑን የመነጠረና ከግማሽ ምዕት ዓመት በላይ ያስቆጠሩ ዛፎችን የቆረጠ ሲሆን ዘር ባይዘራበትም ቦታው በትራክተር መታረሱን በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የብሔራዊ ፓርኮች አስተዳደር መሪ ስራ አስኪያጅ የሆኑት ዶክተር አዳነ ጸጋዬ ነግረውናል። ኢንቨስተሮቹ ገብተው ስራ የጀመሩበት ሁኔታ ነው የነበረው። ቦታው ደግሞ የዝሆኖች መኖሪያ ነው። ከዛም አልፎ ተርፎ ዝሆኖች መጥተው ውሃ የሚጠጡበት ወደ የረር ወንዝ ሄደው ውሃ የሚጠጡበት ቦታ ስለነበረ በአጠቃላይ መጠለያው ላይ ትልቅ ተጽዕኖ የነበረው ነው። ከዛም ባለፈ ደግሞ በከፊል በረሃማ ነው ያ አካባቢ እና እዛ አካባቢ የሚበቅሉ እጽዋቶች በጣም በረጅም ዓመታት የሚደርሱ ናቸው። በቀላሉ ተክለሽ እንደዚህ ሪሀብሊቴት ልታደርጊ የምትችዪው ቦታ አይደለም እና ከዚህ አንጻር አካባቢውንም ወደ በረሃማነትም ከመለወጥ ጭምር ተጽዕኖ የነበረው ስለሆነ በአካባቢ ሰዎችም ላይ ከዚህ አንጻር ነው ብዙ ጥረቶች ነው ሲደረጉ የነበሩት ያ ኢንቨስትመንት ከዛ አካባቢ እንዲወጣ። በምስራቅ ሀረርጌ ዞን የሚገኘው የዝሆኖቹ መጠለያ ክፍል ለግብርና ኢንቨስተሮች መሰጠቱ በዱር እንስሳት ጥበቃ ባለስልጣንና የምስራቅ ሀረርጌ ዞን አስተዳደር መካከል ከፍተኛ አለመግባባት ፈጥሮ የነበረ ሲሆን የተፈጥሮ ሀብት ተቆርቋሪዎችና ምሁራን ለጠቅላይ ሚኒስትር አብይ አህመድ ደብዳቤ በመጻፍ ጣልቃ እንዲገቡ ጠይቀዋቸው ነበር። ከብዙ ጭቅጭቅ በኋላም ለኢንቨስተሮች የተሰጠው መሬት ለመጠለያው እንዲመለስ መወሰኑን ዶክተር አዳነ ያስረዳሉ። ሲደረጉ የነበሩ ጥረቶች ፍሬ አፍርተው በክቡር ጠቅላይ ሚኒስትሩም በተሰጡ አቅጣጫ የኦሮሚያ ብሔራዊ ክልላዊ መንግስት የስራ ኃላፊዎች ከፍተኛ ጥረት አድርገው ችግሩ እንዲፈታ እንዲቀረፍ አድርገዋል። በዚህም ሂደት ውስጥ ደግሞ የምስራቅ ሐረርጌ የዞን አመራሮችም ጉልህ ተሳትፎ ነው የነበራቸው። የግብርና ኢንቨስተር ተቋሙ ከመጠለያው እንዲወጣ ይወሰን እንጂ በስፍራው በቆየባቸው ጊዜያት ያካሄደው የደን ምንጣሮ ያስከተለው ውድመት ከፍተኛ መሆኑንና የበርካታ ዱር እንስሳትን ሕይወትና ስነ ምህዳርን አደጋ ላይ የጣለ መሆኑን ዶክተር አዳነ ያስረዳሉ። በዋናነት ችግር ሆኖ የነበረው ይህንን ለማረስ የገቡ ማሽኖች ድምፅ አላቸው። እንደገና ቀደም እንደነገርኩሽ፣ ወደ የራር ወንዝም መተላለፊያ ስለነበረ ዝሆኖች ስለተረበሹ ወደ ሰዎች የመኖሪያ አካባቢ እየሄዱ በሰዎች እና በዘሆኖች መካከል የነበረ ግጭት ነበረ። ይሄ በሰውና በዱር እንስሳ መካከል የሚፈጠር ግጭት በዚህም ሳቢያ የተወሰኑ ዘሆኖች የተገደሉበት በህገወጥ እንደዚሁም ደግሞ የሰው ህይወትም የጠፋበት ሁኔታ ነው የነበረው። ይሄ ኢንቨስትመንት ከቆመ በኋላ ግን ይሄ ማሽኑም ድምፅ ከቀረ በኋላ ዘሆኖቹ ተፈጥሯዊ ወደ ሆነው ከዚህ ቀደም ውሃ ይጠጡ ወደነበረበት ቦታ እየሄዱ የሚፈልጉትን ነገር ስለሚያገኙ ከአሁኑም ቢሆን ችግሩ ቀዝቀዝ እያለ ያለበት ሁኔታ ነው ያለው። በኦሮሚያና በሶማሌ ክልሎች መካከል የሚገኘው እና በኦሮሚያ የምስራቅ ሐረርጌ ዞን በሶማሌ ደግሞ የፋይዳ እና የረር ዞኖች የሚያዋስኑት የባቢሌ መጠለያ በተለይ ከ2008 ዓ.ም ጀምሮ በክልሎቹ በተፈጠረው የፖለቲካ አለመረጋጋት ምክንያት ግለሰቦች እየተደራጁ በመጠለያ ውስጥ በህገወጥ መንገድ የሰፈሩ ሲሆን በአሁኑ ወቅት ሰባ አምስት በመቶ የመጠለያውን ክፍል መሸፈናቸውን የመጠለያው ኃላፊ አቶ ባንኪ ቡዳሞ ይገልጻሉ። በዋናነት የባክሌዝ የሆነች መጠለያን አሁን ከባድ ችግር ውስጥ የጣለው የገወጥ ሰፈራ ነው። መጠለያው በሶማሌ ክልል እና በኦሮሚያ ክልል መካከል ስለሚገኝ በዛም በኩል በኦሮሚያን በኩል በሁለቱም እንደ ፉክኩር አይነት ነው። በብዛት ሰዎች እየገቡ ስለሆነ አሁን በጣም የሚከብድና በጣም የሚያስፈራ ነው አሁን ያለው ሁኔታ። ስለዚህ በጣም ከባድ ትኩረት እና ከባድ ግብር የሚፈልግ ጉዳይ ነው። አሁን የህገወጥ ሰፋር ይዛታቸው ይሄ በብሎ አሁን ለመገመት ያስቸግራል። ቀን ወደ ቀን በጣም እየጨመረ እየሄደ በማሆኑና ከቁጥጥር ውጭ በሚሆን ደረጃ እየሄደ ስለሆነ ይሄ በጣም አሳሳቢ ጉዳይ ነው። የባቢሌ ዝሆኖች መጠለያ ሲመሰረት ከስድስት መቶ በላይ ዝሆኖች የነበሩ ሲሆን አሁን ሶስት መቶ ብቻ ቀርተዋል። ከ6980 ስኩዌር ኪሎ ሜትር በላይ ይሸፍን የነበረው መጠለያም በህገወጥ ሰፈራው ምክንያት አብዛኛውን ክፍሉን እያጣ ይገኛል። የዱር እንስሳቶቹም መሄጃ ስለሚያጡ የአካባቢው ነዋሪዎች ላይ ጉዳት ያደርሳሉ። አሁን ዝሆኖች ከምኖሩበት አካባቢ ለቆ ቀጥታ ወደ ህብረተሰቡ ተቀላቅሎ ሰዎችን እየገደሉም እያቆሰሉም ከሰዎች ጋራ ከፍተኛ ጦርነት ከፍቶ ነው እየኖራሉት። ከዚህ የዚህ ውጤት አሁን በዚህ አመት ብቻ እስካሁን በሁለት ሺህ አስራ ስድስት አስራ ሶስት ሰዎች ህይወቶች ህይወታቸውን አጥተዋል በዝሆን ማለት ነው። ስድስት ዝሆኖች ተገለዋል። ይሄ ማለት በጣም ከባድ ጦርነት ነው በሰዎች እና በዝሆኖች መካከል የተጀመረው። በመጠለያው እጅግ እየተባባሰ የመጣውን ይህን ህገወጥ ሰፈራ ለማስቆም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከሶማሌ ና ኦሮሚያ ክልል ባለስልጣናት ጋር በመተባበር በ2013 ዓ ም ወደ 780 አባወራዎችን ወደ ኦሮሚያ 75 አባወራዎችን ደግሞ ወደ ሶማሌ ክልል እንዲመለሱ ማድረግ ችሎ ነበር። ሆኖም የስራ ተጠናክሮ ባለመቀጠሉና በመሀል ኢንቨስትመንት ተቋሙ በመግባቱ ህገወጥ ሰፈራውን እንዳባባሰው ዶክተር አዳነ አስረድተውናል። መተለያውም ህጋዊ የሆነ የራሱ ድንበር አለው፣ የራሱ ክልል አለው። እዛ ውስጥ ሌላ በህጋዊ መንገድ የተሰጠው ኢንቨስትመንት ሁለት የሚጣረስ ነገር ስለሆነ ከህገወጥ ሰፈራው የተለየ ትርጉም ስላለው ነው። በብዛት የሰማሽውን አይነት ድምፅ ስናሰማ የቆየ ነው። አሁን ግን በህገወጥ መንገድ የሰፈሩትን ሰዎች ያን የተጀመረውን ስራ በማስቀጠል ከኦሮሚያ ብሔራዊ ክልላዊ መንግስትና ከሶማሌ መንግስት ጋር በመሆን በጋራ ችግሩን ለመቅረፍ ስራዎች እየተሰሩ ነው ያሉት። በቅርቡ ደግሞ ወደዛ ስራ የሚገባበትና የባቢሌ ዞኖች መጠለያ ከህገወጥ ሰፋሪዎችም ነጻ የሚሆንበትን ስራ ለመስራት የኢትዮጵያ ዱር እንስሳ ጥበቃ ባለስልጣን ሰፊ ዝግጅት አድርጓል። ስራም እየሰራ ነው ያለው። አሁንም ግን በሺዎች የሚቆጠሩ አባወራዎች በመጠለያው መኖራቸውን ቀጥለዋል። ይህ ሁኔታ ለከፍተኛ የተፈጥሮ ሀብት መመናመን እንደሚዳረግ የሚገልጹት አቶ ባንኪ አሁንም የክልሎቹን ትብብር እንደሚፈልግ ያስረዳሉ። መጠለያው የማይከበር ከሆነ ዳርግን ባሮ የማይከበር ከሆነ ቤዶ የማይከበር ከሆነ ምንም ዋስትና የለውም። አሁን ሁለቱ ክልሎች በዋናነት ፕሬዚዳንቶች ይህንን ሪሶርስ እንዳይጠፋ ትኩረት ቢያደርጉበት በጣም ቀላል እና ሰዎችንም የማውጣት ስራ በቁጠኝት ትኬድበት ሰዎች ከሌላ አካባቢ የመጡ ስለሆነ ሌላ አካባቢ የራሳቸው የሆነ ሀብት አላቸው የራሳቸው መምሬ ስላላቸው ይህን ለሰው ልጆች ሕልውና መሰረት የሆነውንና ከፍተኛ የተፈጥሮ ሀብት የያዘውን የባቢሌ ዝሆኖች መጠለያ ለማዳን የኦሮሚያና የሶማሌ ክልሎችን ባለስልጣናት ቀና ርብርብ እንደሚጠይቅ የሚናገሩት ባለሙያዎች በአጭር ጊዜ ውስጥ እርምጃ ተወስዶ የሰፈሩት ነዋሪዎች ካልተነሱ መጠለያው በቅርቡ ታሪክ ሊሆን እንደሚችል አስጠንቅቀዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በአማራ ክልል የጎብኚዎች ቁጥር በእጅጉ ማሽቆልቆሉ ተገለጸ። በኮቪድ-19 ወረርሽኝ እና በሰሜን ኢትዮጵያ ጦርነት የተዳከመው የአማራ ክልል ቱሪዝም በክልሉ ውስጥ በቀጠለው የትጥቅ ግጭት ክፉኛ እየተጎዳ እንደሚገኝ የክልሉ ባህልና ቱሪዝም ቢሮ አስታውቋል። የቢሮው ምክትል ኃላፊ ዶክተር አየለ አናውጤ ዛሬ ከአሜሪካ ድምፅ ጋር በነበራቸው ቆይታ ከኮቪድ-19 ወረርሽኝና ከሰሜኑ ጦርነት በፊት ከ270 ሺ በላይ የውጭ ሀገር ዜጎችና ጎብኚዎች ቁጥር ይመዘገብ እንደነበረ አውስተዋል። ባለፉት ስድስት ወራት የተመዘገቡ የውጭ ሀገር ጎብኚዎች ብዛት ግን ከ10 ሺ ያልበለጠ መሆኑንም ገልጸዋል። በዚህም ክልሉ በየዓመቱ በቢሊዮን የሚቆጠር ገቢ እያጣ እንደሆነ ያመላከቱት ምክትል ቢሮ ኃላፊው የጸጥታ ችግሩ ሳይሻሻል ከቀጠለ የክልሉ የቱሪዝም መስህቦች በጎብኚዎች የመረሳት እድላቸውም ሰፊ ነው ብለዋል። አስቴር ምስጋናው ዘገባላት። በአማራ ክልል በርካታ የተፈጥሮና ሰው ሰራሽ የቱሪስት መስህቦች ቢኖሩም በተለይ በአሁኑ ወቅት የውጭ ሀገር ጎብኚዎች ቁጥር በእጅጉ ማሽቆልቆሉን የክልሉ ባህልና ቱሪዝም ቢሮ ምክትል ኃላፊ ዶክተር አየላ እናውጤ ለአሜሪካ ድምጽ ተናግረዋል። የኮቪድ-19 ወረርሽኝ እና በሰሜን ኢትዮጵያ የተካሄደው ጦርነት በክልሉ ቱሪዝም ላይ ያሳረፈውን ጫና ያወሱት ምክትል ኃላፊው ዶክተር አየለ በአሁኑ ወቅትም በክልሉ የቀጠለው የጸጥታ ችግር ቱሪዝሙን ክፉኛ እየጎዳው እንደሆነ አስረድተዋል። በአጠቃላይ በኮቪድ ወረርሽኝ ቀጥሎ በሰሜን ኢትዮጵያ ጦርነት ከዛ ደግሞ አሁን በውስጣዊ ችግር ምክንያት እነዚህ ሶስት ተከታታይ ችግሮች ባለፉት አራት አምስት አመታት ክልሉን በከፍተኛ ሁኔታ የሚታወቅበትን ዘርፍ ጎርቶታል። ከሰሜን ኢትዮጵያ ጦርነት በፊት ከኮቪድ በፊት በአማራ ክልል በአመት እስከ ሁለት መቶ ሰባ ሺህ የሚደርስ የውጭ ቱሪስት ሊጎበኘው ነበር ይሄ ቁጥር በራሱ ትልቅ አይደለም፣ ግን በቅርብ ጊዜ የቱሪስት ክስተት ስናነጻጽረው ትልቅ ቁጥር የሚባል ነው። ምክንያቱም ወርዶ ወርዶ አሁን በግማሽ አመት ከአስር ሺህ በላይ የማይጎበኝበት ደረጃ ስለተደረሰ ባለፈው አመት ግን ሁለት ሺ አስራ አምስት በተለይ ከፕሪቶሪያው ስምምነት በኋላ አንጻራዊ ሰላም ሲመጣ ይህ ቁጥር በተወሰነ መቁጠር ተሻሽሎ እስከ ሰላሳ ሺ ቱሪስት በሁለት ሺ አስራ አምስት መሻሻል በመመልከት ዘንድሮ በግማሽ አመት ብቻ እስከ ሰማንያ ሺህ የሚደርስ የውጭ ቱሪስት ክልሉን ይጎበኛል ብለን ነበር ያቀርነው። ነገር ግን ኢሚዲየትሊ ከሀምሌ መጀመሪያ ጀምሮ የተፈጠረው የክልላዊ የስራ የቱሪስት ፍሰቱን በከፍተኛ ሁኔታ ጎዳው። በዚህ ምክንያት ሩ ከሰማንያ ሺህ የሚደርስ የውጭ ቱሪስት ጎበኛ በሚያቀር ነው በተግባር ግን አስር ሺህ ሁለት መቶ አካባቢ ስነጎበኛ፣ ውስጥ ሀገር ውስጥ በባህር ዳር ከተማ በቅዱስ ጊዮርጊስ ቤተ ክርስቲያን አቅራቢያ የባህል ልብስ መሸጫ ሱቅ እንዳላት የገለጸችልንና ለደህንነቷ ስለምትሰጋ ስሟን በሚስጥር እንድንይዝ የጠየቀችን አንዲት ወጣት ወደ ክልሉ ዋና መዲና ባህር ዳር የሚመጡ ጎብኚዎች ቁጥር በመቀነሱ የባህል አልባሳትና የባህል ቁሳቁሶች ግብይት በእጅጉ እንደቀነሰ ትናገራለች። የምሰራው በጥበብ ነው ይመጣል አልባሳት። አሁን ላይ ያለው እንግዲህ የሀገራችን የጸጥታ ሁኔታ ቱሪስት እየገባ አይደለም። ገቢያችን በጣም ቀንሷል። እንግዲህ ከነሐሴ ጀምሮ ማለት ነው ነሐሴ አካባቢ ጀምሮ እስካሁን ድረስ እንቅስቃሴ የለም እና ኢኮኖሚው ላይ ትልቅ ጫና ፈጥሯል። እኛ ደግሞ እንደሚታወቀው የባህል ልብሶች እንደምንሸጥ፣ የባህል ቅርጻ ቅርጾች እንደምንሸጠው በእነሱ ላይ ትንሽ ያው የኢኮኖሚ ጉዳት አድርሶብናል። ከሁለት ሺህ አስራ ሁለት በአጠቃላይ ሁለት ሺህ አስራ አምስት ሁለት ሺህ አስራ አራት ጀምሮ ያለው እንቅስቃሴ የደከመ ነው። በኮረን አለ እንደገና ደግሞ በጦርነቱ አሁን ባለው በጸጥታው ቱሪስቶች እየገቡ አይደለም። ያው ወደኛ አካባቢ ያለው የአማራ ክልል ጸጥታ ትንሽ አስቸጋሪ ነው እና ወደዚህ አካባቢ የሚመጡ ቱሪስቶች በሙሉ አሁን ላይ ምንም እንቅስቃሴ የለም። የእኛ ስራ ላይ ትልቅ ጫና ፈጥሮበታል። ክልሉ ከቱሪዝሙ መስክ በቢሊየን የሚቆጠር ገቢ ያገኝ እንደነበር ያወሱት የባህልና ቱሪዝም ቢሮ ምክትል ኃላፊው ካለፉት አራት ዓመታት ወዲህ ግን እያሽቆለ ተለቆ ለመምጣቱን ይገልጻሉ። ይሄ ዘርፍ ከሌላው ዘርፍ ለየት የሚያደርገው ከትልልቅ ባለኮከብ ሆቴል ባለቤቶች ጨምሮ እስከ ታችኛው ሊስትሮ ድረስ የሚጠቀምበት ዘርፍ ስለሆነ ዘርፉ በተለያየ ምክንያት ሲጎዳ በቀጥታ ሚን በተዘዋዋሪ ተጽዕኖ የሚያድርበት የህብረተሰብ በጣም ከፍተኛ ነው። ቱሪዝም መስኮቢ ማህበራት ተበትነዋል። ሆቴሎች ተ ቱሪስት መዳረሻ ቅርሶች ጉዳት ደርሰዋል። በሰብ የሚደጋጠር መስኳል አሁንም ራሱ ገና የደረሰ ጉዳት በደንብ በጥናት መለየት ይጠይቃል እንጂ በጣም ከፍተኛ ነው። እሱን ለማገገም ብዙ መንግስት ኢንተርቬንሽን ይጠይቃል። በብዙ ግብር ቦታ ጊዜ መስጠት፣ ተጨማሪ የባንክ ብድር ማመቻቸት፣ የተበተኑ ማህበራት እንዲመለሱ እና እንዲደራጁ ማድረግ ይጠይቃል እና የተገኘው ገቢም ሲታይ ካለፉት አመታት ቀርቶ ከሚነጻጸር አይደለም፣ ከፍተኛ ሁኔታ ነው። አስክት የሆነው በባህር ዳር ከተማ በሚገኝ አንድ ትልቅ ሆቴል ውስጥ ተቀጥሮ ይሰራ እንደነበር የገለጸው ወጣት ይሁን መላክም የሆቴሉ ገቢ በመመናመኑ ከስራ ተቀንሻለሁ ይላል። በባህር ዳር ከተማ ነዋሪ ነኝ። ትልቅ ሆቴል ውስጥ ሰራተኛ ነበር። ከሰሜኑ ጦርነትና ከኮቪድ ጀምሮ ሌላ ስለቀዘቀዘ እና ከሰመር ስለጠፋብን እኔም ብቻ ሳይሆን ሰራተኞችን በመቀነስ አሁን ስራ አጥ ሆነናል። አሁን ብዙ ጊዜያችን ነው ስራ ሳጣን፣ ብዙ ጊዜያችን ነው ከተባረነ። ምክንያቱም ያለው ችግር አካባቢ ስለሆነ በሰሜኑ ጦርነት በኮብም በምንም ብሎ በቃ ሰራተኛ በማሰናበቱ ርፋማ ስላልሆነ ስራን ጥስመን ቁጭ ብለን ያለን። የክልሉ ባህልና ቱሪዝም ቢሮ ምክትል ኃላፊ ዶክተር አየላናውጤ የክልሉ የጸጥታ ችግር አሁን ባለው የግጭት ሁኔታ ከቀጠለ ቱሪዝሙ ከፍተኛ ችግር እንደሚገጥመው ያሳስባሉ። በውስጣዊ ችግርም ቢሆን ለረጅም ጊዜያት አካባቢዎቹ መጎብኘት ካልተቻሉ የቱሪስቶች እየረሷቸው ነው የሚመጡ አስጎብኚዎች እነዛን ቦታዎች እየረሱ ይሄዳሉ፣ ወደ ሌሎች አማራጮችም ያማትራሉ። በክልሉ በሀገሪቷ ውስጥ ብቻ ሳይሆን ወደ ሌሎች አገራት መመልከት ከተጀመረ በተደጋጋሚ ፓኬጅ እየሰሩ የውጭም የሀገር ውስጥም አስጎብኚዎች ወደ ሌላ ቦታ ይዘው መሄድ ከጀመሩ ሰላም ቢመጣ እንኳን መልሶ ያንን የቱሪዝም ፍሰት ለመመለስ አመታት ይጠይቃል። መረሳት ይመጣል ማለት ነው። ሌሎች ኦፕሽኖችን ማየት ሲጀመር ለካየም አለ ማለት ይመጣል እና በፍጥነት ሰላማዊ ሁኔታውን መልሶ ቱሪስቶቱ ማሻሻል ካልተቻለ ተጽዕኖ ዝም ብሎ የሆነ የአንድ አመት የሁለት አመት ገቢ ማጣት እና እንደዛ ብቻ ሳይሆን ሎንግ ተርም የሆነ ኢፌክት ይዞ ይመጣል። እና እም ባይሆን ነው መስራት የሚጠይቀው፣ ሁሉ በሚችለው አቅም ለሰላም መስራት። በአማራ ክልል የተዳከመውን ቱሪዝም ለማነቃቃት ቢሮ የተለያዩ ስልቶችን ነድፎ እየሰራ እንደሚገኝ የጠቆሙት ምክትል ቢሮ ኃላፊው ክልሉን ወደ ቀደመ ሰላሙ ለመመለስ በሚደረገው ጥረት ህዝቡ የበኩልን እንዲወጣ ጥሪ አቅርበዋል። ለአሜሪካ ድምጽ አስቴር ምስጋ ነው። የተከበራችሁ አድማጭ ተመልካቾቻችን አሁን እንግዲህ የምናልፈው አስቀድመን ወደ አስተዋወቅናችሁ አብይ ርዕስ ነበር። ቅድም የድምጽ ችግር እንደነበረብን ይታወቃል። አሁን የተስተካከለ ይመስለኛል። ደግሜ ላስተዋውቃችሁ። በአማራ ክልል የሰሜን ሸዋ እና የኦሮሞ ብሔረሰብ ዞኖች አንጻራዊ ሰላም መስፈኑ ተገልጿል። የተኩስ ልውውጥ ሲካሄድባቸው የቆዩ በአማራ ክልል የሰሜን ሸዋ እና የኦሮሞ ብሔረሰብ አስተዳደር ዞኖች ውስጥ ካለፉት ሶስት ቀናት ወዲህ የተሻለ ሰላም መስፈኑን የአካባቢው ነዋሪዎች ተናግረዋል። ከተጠቀሱት አካባቢዎች እየወጡ ያሉት የሲቪሎችን ግድያ ጉዳትና መፈናቀል ሪፖርቶች ሀገራቸውን እንዳሳሰባት በኢትዮጵያ የአሜሪካ ፕሬዚዳንት ኤርቪን ማሲንጋም ገልጸዋል። በዚህ ዙሪያ የተጠናቀረውን ዘገባ መስፍን አድራጊ እንደሚከተል ያቀርበዋል። የተከበራችሁ አድማጭ ተመልካቾቻችን እንግዲህ እንደሰማችሁት የድምፅ ችግሩ የተስተካከለ አይመስለኝም ወይም አልተስተካከልም። ለዚህ ደግሞ የከበረ ቅርታችንን እናቀርባለን። በመቀጠል ወደ ሌላ ዘገባ ነው የምናልፈው። ይህንን ዘገባ በነገ ምሽት ጥራቱን አስተካክለን ይዘነው የምንመለስ ይሆናል። ሀያ ቀናት በሜሪፖል የተሰኘው ሩሲያ በዩክሬን የወደብ ከተማ ላይ ያደረገችውን ከበባ አስመልክቶ በሰራው ዘጋቢ ፊልም የመጀመሪያውን ኦስካር ሽልማት ለሀገሩ ያስገኘው ዩክሬናዊ የፊልም ዳይሬክተር ሚስቲዝላቭ ቸርኖቭ ኦስካር ከሚሸለም ይልቅ በሀገሩ ላይ ጦርነት ባይታወጅ ይመርጥ እንደነበረ ተናግሯል። አናራይስ ያጠናቀረችውን ዘገባ ሀብታሙ ስዩም እንደሚከተለው አሰናድቶታል። ሩሲያ ዩክሬንን በአውሮፓውያኑ የካቲት 2022 ላይ ስትወር ሚስቲስላቭ ቼርኖቭ የማሪፖልን ከተማ መውረር የሚዘግበው አሶሽትድ ፕሬስ የዜና ተቋም ቡድን አባል ነበር። ቼርኖቭ እንዲሁም የቀረጻ ባለሙያው ይቨግኒ ማልቲካ የሚገኙበት ቡድን የማዋለጃ ክፍሎች በቦምብ ሲደበደቡ በምስል አስቀርቷል። በዚያን ወቅት የቀረጹት የ30 ሰዓታት የምስል ክምችት 20 ቀናት በማሪፖል የሚለው ፊልም መሠረት ሆኗል። ፊልሙ የምርጥ ፊልም ዘጋቢ ዘርፍን ያሸነፈ የመጀመሪያው በዩክሬናውያን የተሰራ ፊልም ሆኗል። መርፌ መሬት ላይ ቢወድቅ እንኳን የሚሰማበት ጸጥ ረጭ ያለ ክፍል ውስጥ ያለው ያህል ነው የተሰማኝ። የሽልማት ስነ ስርዓቱ በሚካሄድበት ጊዜ ሁሉ ከሰሟቸው የጸጥታ አፍታዎች የገዘፈ ነበር። ቸርኖቭ የፊልሙ ጉልበት ፖለቲካዊ አጀንዳ የሌለው ከመሆኑ እንደሚመነጭ ይናገራል። እኒህ ትክክለኛ ሰዎች ናቸው። የእነሱን ታሪክ ወደ ሲኒማው ስናመጠው እንዲሁም በጉዳዩ ላይ ከማህበረሰቡ ጋር መነጋገር ስንቀጥል ያኔ ህመሙ ይበልጡን ይሰማል ከገጸ ባህርያቶቹና ምስሎች ጀርባ ትክክለኛ ሰዎችን ሲመለከቱም። ቸርኖቭ ከአሶሼትድ ፕሬስ ጋር ለአስር ዓመታት ያክል ሰርተዋል። ሀያ ቀናት በማሪፖል የመጀመሪያ ፊልም ስረው ነው። ከተማዋ በሩሲያ መደብደቧን በተመለከተ ፍንክች ያላለው እይታው ለዓለም የከተማ ውስጥ ጦርነት መልክን አሳይተዋል። ይህ በበኩሉ በኦስካር ሽልማት ስነ ስርዓት ላይ ለሁሉም ዩክሬናውያን ለመናገር ዕድል እንደሰጠው ያወሳል። ከሽልማት ስነ ስርዓቱ በፊት ከበርካታ ዩክሬናውያን በርካታ መልእክቶች በማህበራዊ አውታሮችና በኢሜይል በኩል አግኝቻለሁ። መድረኩን እንደምታገኝ ተስፋ እናደርጋለን ይሉኝ ነበር። ስለ ኦስካር ሽልማት፣ ስለ አሸናፊነት ወይንም ስለሚበረከተው ቅርጽ ወይንም ስለ ፊልሙ አልነበረም። ሀሳባቸው ስለ መድረኩ እንጂ። ሽልማቱን በተቀበለ ጊዜ ቼርኖቭ ሀገሩን ከጦርነት የሚያድናት ቢሆን ኖሮ ሁሉን ነገር ለልውውጥ ቢያቀርብ እንደሚወድ በመግለጽ በአመንትቶ የተሸበበ ኦስካር ተሸላሚ መሆኑን ተናግረዋል። ፊልሙ ከጥቃት የተረፉት ሰዎች ማገገም እንዲችሉ በማድረግ ረገድ አጋዥ ስለመሆኑ ተስፋውን ገልጸዋል። ይህ አሳዛኝ ሁኔታ ውስጥ የኖሩ ሰዎች የጋራ ተሞክሮ ነው። በመጨረሻ በጣም የተጨቆኑበትንና ለመርሳት የሞከሩትን ነገር መጋፈጥ ችሏል። ትውስታቸውን በማፈን ስነ ልቦናዊ ሕክምናን መጀመር አይቻልም። እነርሱን ማንሳት ያሻል። ቸርኖቭ ማሪፖል ከበርካቶቹ አሳዛኝ ክስተቶች መካከል አንዷ መሆኗን ይናገራል። ሌሎች አሳዛኝ ሁነቶች ተፈጥረዋል። በባክሙት፣ ማሪንካ፣ ቮሄልዳርና አድቪካም አሳዛኝ ክስተቶች ነበሩ። አንድ ከተማ ተወሮ በሩሲያ ቦምብ ሲወድ በምንመለከትበት ጊዜ ወደ ማሪፖል እንመለሳለን። የፊልም ባለሙያው ሌሎች ሁለት ፊልሞችን እየሰራ እንደሆነና ጦርነት እስኪያበቃ ድረስ ስራው እንደማያቆሙም ተናግረዋል። የዩክሬን ፕሬዚደንት ቮሎዲሜር ዜሌንስኪ ለአበርክቶቱ ቸርኖቭን አመስግነው ፊልሙ የሩሲያን የሽብር እውነታ የሚያሳይ እንደሆነ አክለዋል። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል ቀውስ ባየለባቸው ቀኖች ሕልሞቻችን ተስፋዎቻችን የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኩዛሉ ከአሜሪካ ድምፅ ታሪኮችን እንነግራችኋለን ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የተከበራችሁ አድማጭ ተመልካቾቻችን ለእለቱ የያዝናቸውን ዘገባዎች እንዲሁም መሰናዳዎች እዚ ላይ ይፈጽመናል። በድጋሚ ለዛሬ የተፈጠረውን የቴክኒክ ችግር በተመለከተ ይቅርታ መጠየቅ እንወዳለን። እንዲሁ ልናሳውቃችሁ የምንወደ ነገር እንደምትመለከቱት ለየት ባለ ስቱዲዮ ውስጥ ነው የምንገኘው። አዲስ ስቱዲዮ በማስገንባትና ና በስራ ላይ ነው የምንገኘው በተሻለ የድምጽ ጥራት፣ የምስል ጥራት ይዘን የምንመጣ ይሆናል በቅርቡ። እስከዛው ድረስ እንድትታገሱን በአክብሮት እንጠይቃለን። ኤደን ገረመው መሰናደውን በመምራት ዋና አዘጋጇ፣ ጽዮን ግርማ፣ ንጉሱ ታምሬ ከስቱዲዮ ስርጭቱን በማቀናበር አብረናችሁ ቆይተናል። ከመላው የአሜሪካ ድምጽ የዲጂታል እና የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። ጤና ይስጥልን።